ከኢትዮጵያውያን ያገኘውት ፍቅርና ክብር እጅግ ከጠበቅኩት በላይ ነው፣ በዚህም ኩራት ተሰምቶኛል ሲል በሪዮ የሚገኘው አትሌት ፈይሳ ለሌሳ ለዱቼ ቬሌ ገለጸ። የራስን ፊሊንግ ዝም ብዬ ትናሳየው እንጂ እንደዚህ ያደርጋሉ ብዬ አልገመትኩም። እኔ በጣም ትልቅ ኩራት ነው የተሰማኝ። በዚህ በአሁኑ ሰዓት ላይ ብዙም የሀገራችን ሰዎች በውጭ ሀገርም ያሉ ዜጎቻችን በዚህ ያደውሎ ፌስቡክ ላይ የሚጽፉት ብዙ ላይ የሚለቁት እኔ ከኔ ጋር ሆኑ መሆናቸውን በጣም አይቻለሁ። ምን አላሰብኩም። በጣም ነው ደስ አለኝ። እኔ ደግሞ እነሱም በዚህ አጋጣሚ በጣም ነው የሚያመሰግናቸው ለእነሱም ያስተላልፈው። በዚህ ሰዓት የእኛ የሀገራችን ህዝቦች ሁሉ አደጋ ላይ ናቸው። ይህንን ተቋቁሞ ድምጻቸውን እንደገና መልሶ እንዲያሰሙ ነው የምላቸው። በዚህ ሰዓት የሚያስፈልጋቸው ይሄ ነው፣ እና የጀመሩትን እንዲፈጽሙ በርቶላቸዋለሁ። አሁን ጉዳይህ ምን ደረጃ ደርሷል? ወደ ጥሩ ነገር እንዲሄድ እየሞከርኩ ነው። ያለቀ ነገር የለም። እዚህ ነው ያለሁት። በቃ እየ ፕሮሰሱ ላይ ነኝ። በቃ እየሞከርኩ ማለት ነው። እኔ የምለው ነገር እንደኔ አትሌቶች ውጭ ወጥቶ የሚረጡ ውድ ለሚያገኙ ሰዎች ልክ አደባባይ ላይ ሲያሸንፉ፣ ጥሩ ቦታ ላይ ሲወጡ የህዝባችን ችግር አውጥተው መናገር አለባቸው። ፈይሳ ከአስራ ስድስት አመት ልፋት በኋላ የመጀመሪያውን የማራቶን የብር ሜዳሊያ በሪዮ ካስመዘገበ በኋላ የመንግስት ተቃዋሚዎች የሚያሳዩትን ምልክት ውድድሩን ሲጨርስ በማሳየቱ ወደ ሀገሬ ብመለስ መንግስት ሊገልኝ ይችላል በሚል ለህይወቱ ካደረበት ስጋት ወደሚወዳት ሀገሩ ተመልሶ እንዳልሄደ ተናግሯል። የኢትዮጵያ መንግስት ፈይሳ ለሌሳ ተመልሶ ወደ ሀገሩ ቢመጣ የጀግና አቀባበል እናደርግለታለን ሲል ቢገልጽም ኑሯቸውን በአሜሪካ ያደረጉ የዋሽንግተን ዩኒቨርሲቲ ህግ ባለሙያ አሁን የፈይሳ ለሌሳ የህግ አማካሪ ሄኒ ጋቢሳ ለጋዜጠኞች እንደተናገሩት and I, I don't believe the world should also believe this because there is a very easy reason for this as soon as he crossed the line uh, with his hands crossed uh, the ethiopian uh, ቲቪ ቻናል ኦንሊ ቻናል ኢን ካንትሪ። እኔም አላምንም ዓለምም ይህን ሊያምን አይገባም። ምክንያቱ ግልጽ ነው። ፈይሳ እጁን አጣምሮ ውድድሩን ሲጨርስ የኢትዮጵያ ቴሌቪዥን የሀገሪቱ ብቸኛ ቴሌቪዥን ወዲያውኑ ጣቢያውን ቀይሯል። ከዛም በኋላ ድሉንም ሆነ ፈይሳን አላሳየም። ይህ የኢትዮጵያ መንግስት የሚናገረውን ላለማመን አንዱ ምክንያት ነው። ሌላው ከአምስት መቶ የሚበልጡ የኦሮሞ ተማሪዎችና ገበሬዎች ተመሳሳይ ምልክት በማሳየታቸው የተገደሉትስ? ሃው ባውት ዘ 500 ኤንድ ሞር ስቱደንትስ ኤንድ ፋርመርስ ኦፍ ኦሮሞ ሁ ወር ኪልድ ፎር ሾዊንግ ዘ ሴም ጀስቸር ሲሉ የኢትዮጵያ መንግስት የተናገረውን ለማመን ምንም ምክንያት እንደሌላቸው ገልጸዋል። ለዶቼቬሌ ራዲዮ አና ደምሴ ለንደን